በጌዲዮ ዞን ከምዕራብ ጉጂ ዞን የተፈናቀሉ ዜጎችን ሰቆቃ የሚያመላክቱ መረጃዎች በመገናኛ ዘዴዎች ከተሰራጩ ወዲህ የክልልና የፌዴራል መንግስታት ለችግሩ ትኩረት የሰጡ ጉዳዩንም ቀዳሚ አጀንዳቸው እያደረጉ የመጡ ይመስላል። በተለይም በመገናኛ ዘዴዎች የተካሄደው ውትወታ ጠቅላይ ሚኒስትር ዶክተር አብይ አህመድን ጨምሮ የፌዴራሉ ከፍተኛ የስራ ኃላፊዎች ወደ አካባቢው በማቅናት በሰብአዊው ቀውሱ ምክንያትና ውጤት ላይ እንዲመክሩ የራሱን አስተዋጽኦ አበርክቷል ብለው የሚያምኑ ብዙዎች ናቸው። አሁን የሚታየው የሰብአዊ ቀውስ የመንግስት ትኩረትን ካገኘ ወዲህ ታዲያም የዕለት ደራሽ እርዳታ አቅርቦቱ እየተሻሻለ መምጣቱን ከአካባቢው የሚወጡ መረጃዎች ይጠቁማሉ። የጌዲዮ ዞን ባለስልጣናት እንደሚሉት በአሁኑ ወቅት በዞኑ የተለያዩ ወረዳዎች ውስጥ ተፈናቅለው ለሚገኙ ዜጎች አስቸኳይ የዕለት ደራሽ እርዳታ እየቀረበ ይገኛል። በተለይም የመፈናቀል ችግር ጎልቶ በሚታይበት በዞኑ ገደብ ወረዳም ከመንግስትና ከለጋሽ ድርጅቶች የተላከውን ድጋፍ ለተጎጂዎቹ የማድረሱ ስራ በተቀናጀ መልኩ በመከናወን ላይ እንደሚገኝ የገደብ ወረዳ ዋና አስተዳዳሪ አቶ አየለ ማሩ ለዲደብልዩ ገልጸዋል። ለመንግስትም ሪፖርት ቀርቦ አሁን ሰብአዊ ድጋፍም እየመጣ ነው ከእርዳታ በኩል ጥሩ ደረጃ እየደረስን እንዳለ ነው ነገሩ ያለ ማለት ነው። ክቡር ጠቅላይ ሚኒስትር ዶክተር አብይም መጥቶ ተፈናቃዮች አይቶ አነጋግሮ የተመለሰበት ሁኔታ አለ። ስለዚህ አሁን በተለይ ጠቅላይ ሚኒስትሩም በተለይ የሰብአዊ ድጋፍ በበቂ ሁኔታ እንደሚደረግ ሀሳባቸውን ገልጿል። በዛ መነሻ አሁን በተለይ የሰብአዊ ድጋፍ እየደረሰ ነው።

ያመጣል ያንን በከእርዳታ በኩል ጥሩ ደረጃ እየደረስን እንዳለ ነው ነገሩ ያለ ማለት ነው። በአሁኑ ወቅት የምግብ እርዳታ አቅርቦቱ ችግር እየተሻሻለ ቢገኝም የውሃና የጤና አገልግሎት አቅርቦት አለመኖር ተፈናቃዮቹን በአስቸጋሪ ሁኔታ ውስጥ እንዲገኙ ማድረጉን መረጃዎች ይጠቁማሉ። የገደብ ወረዳ ዋና አስተዳዳሪ አቶ አየለማሩ ግን ያጋጠመውን የውሃና የጤና አገልግሎት ችግር ለመቅረፍ የሚመለከታቸው የሚኒስቴር መሥሪያ ቤቶች ባደረጉት ድጋፍ ከነገ ጀምሮ የአቅርቦት ስራዎችን ለመጀመር የሚያስችሉ ቅድመ ዝግጅቶች ተጠናቀዋል ብለዋል። ከነገ ጀምሮ መዛንስን በአደማም ጭምር ይሄታል። ከነገ ጀምሮ እዛ ነው። የውሃው ችግርም ከነገ ጀምሮ ከውሃ ሚኒስቴርም ትናንት ወዳ መጥቶ ነበረ የውሃ ሚኒስቴር እሱም በዚህ ደረጃ ቦታው ካይበ ተፈልጎ ውሃም አካባቢ ያለው ነገር እንዲፈታ የማድረግ ስራ እየሰራ ነው ማለት ነው። ከምዕራብ ጉጂ ዞን ተፈናቅለው በጌዲዮ ዞን የሚገኙ በመቶ ሺዎች የሚቆጠሩ ዜጎች በከፋ ችግር ውስጥ መውደቃቸውን ተከትሎም የሰዎች ሕይወት እያለፈ ስለመሆኑ እየተነገረ ይገኛል። የደቡብ ክልልም ሆነ የፌዴራሉ መንግስት በከፋ ችግር ውስጥ የሚገኙትን እነኝህኑ ዜጎች ለመታደግ አፋጣኝ ምላሽ አልሰጡም በሚል ከተለያዩ ወገኖች የሰላ ትችት እየቀረበባቸው ይገኛል። የጠቅላይ ሚኒስትር ጽህፈት ቤት የፕሬስ ሴክሬትሪያት ኃላፊ አቶ ንጉሱ ጥላውን ትናንት ኢቲቪ ለተባለው መንግስታዊ የቴሌቪዥን ጣቢያ እንደተናገሩት ምንም እንኳን ተፈናቃዮቹ በአስቸጋሪ ሁኔታ ውስጥ የሚገኙ ቢሆንም ለሞት በሚያበቃ ደረጃ ውስጥ ናቸው የሚባለው የተጋነነ መረጃ ነው ሲሉ አጣጥለውታል። ለዲ ደብልዩ ዘገባ ሸዋንግዛ ወጋየው ሐዋሳ